ኦሪት ዘጸአት ምዕራፍ ሃያ ስምንት አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ አሮንም የአሮንንም ልጆች ናዳብን አብዩድንም አልዓዛርንም ኢታምርንም አቅርብ የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራ አለት አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሠሩለት የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሠሩአቸውም ልብሶች እነዚህ ናቸው፦ የደረት ኪስ፣ ኢፉድም፣ ቀሚስም፣ ዝንጉርጉር ሸሚዝም መጠምጠሚያ፣ መታጠቂያም። እነዚህም ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም፣ ሰማያዊውን፣ ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሠራተኛ እንደሚሠራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኢፎዱ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊውም ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ የተሰራ ይሁን። ሁለቱም የመረገድ ድንጋይ ወስደህ የእስራኤልን ልጆች ስም ስማቸውን ቅረጽባቸው። እንደ አወላለዳቸውም ስድስት ስም በአንድ ድንጋይ፣ የቀረውንም ስድስቱንም ስም በሌላው ቅርጽ፣ በቅርጽ ሠራተኛ ሥራ እንደ ማህተም ቅርጽ አድርገህ የእስራኤልንም ልጆች ስም በሁለት ድንጋዮች ቅረጽ። በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች ይሆኑ ዘንድ ሁለቱን ዕንቁዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች፣ ሁለቱም ድሪዎች ከጥሩ ወርቅ ሥራ እንደ ተጐነጐነም ገመድ አድርግ። የተጎነጎኑትንም ድሪዎች በፈርጦቹ ላይ አንጠልጥል። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ሥራው። እንደ ኤፉዱም አሠራር ሥራው። በወርቅና በሰማያዊ ከሐምራዊም ከቀይም ግምዣ ከጥሩ በፍታም ሥራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በአራት ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛውም ተራ ሰርድዮን ቶጳዝዮን ብረቀርቅ፣ ዕንቁ። በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ። በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ። በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ፤ በወርቅ ፈርጥ ይደረጋሉ። የእንቁዎችም ድንጋዮች እንደ እስራኤል ልጆች ስሞች አሥራ ሁለት ይሆናሉ። በየስማቸውም ማተሚያ እንደሚቀርጽ ይቀረጹ ስለ አስራ ሁለቱ ነገዶችም ይሁኑ። ለደረቱ ኪስም የተጐነጐኑትን ድሪዎች እንደ ገመድ አድርገህ ከጥሩ ወርቅ ሥራቸው። ለደረቱ ኪስም ሁለት የወርቅ ቀለበቶች ሥራ፤ ሁለቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው። የተጎነጎኑትንም ሁለቱን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች ታገባቸዋለህ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። ሁለት የወርቅ ቀለበቶችም ሥራ፣ እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለህ። ደግሞም ሁለት የወርቅ ቀለበቶች ሥራ በኢፋዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኢፋዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለህ። የደረቱም ኪስ በብልሃት ከተጠለፈ ከኢፋዱ ቋድ በላይ እንዲሆን ከኢፋዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኢፋዱ ቀለበቶቹ በሰማያዊው ፈትል ይሠሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታድርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉድንም ቀሚስ ሁሉ ሰማያዊ አድርገው ከላይም በመካከል አንገትጌ ይሁንበት፣ እንዳይቀደድም፣ እንደ ጥሩ የተሠራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ፣ ከሐምራዊም፣ ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሹኩራዎች አድርግ። የወርቅ ሹክራ ሮማንም፣ ሌላም የወርቅ ሹክራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ሥራ። በእርሱም እንደ ማህተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኀጢአት ይሸከም፣ በእግዚአብሔርም ፊት ሞገስ እንዲሆንላቸው ቀጠል የሚመስለው ምልክቱ ሁልጊዜ በግንባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጉርጉር አድርገህ መጠምጠሚያውንም ከበፍታ ትሠራለህ። በጥልፍ አሰራር መታጠቂያም ትሠራለህ። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለጌጥ ታደርጋቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ትቀባቸዋለህ። ትክናቸዋለህ ትቀድሳቸውም አለህ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታድርግላቸዋለህ፣ ከወገባቸውም እስከ ጭናቸው ድረስ ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያውም ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።